ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ረቡዕ ግንቦት 6 ቀን 2006 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኒ ፍሳዬ ነኝ በ23 ሚሊዮን ብር የሚገመት የመንግስት መሬት በጥቂት ግለሰቦች ሀብትነት መያዙ ተገለጸ። የመላ ኢትዮጵያ አንድነት ድርጅት በአባሎቹ ላይ ይደረጋል ያለው ጫና እንዲቆም ጠየቀና ታላቁ የህዳሴ ግድብ በግብፅና በኢትዮጵያ አይን የሚሉትን ዝግጅቶች በቅደም ተከተል እናቀርባለን። አሁን የዓለም ዜና ይቀድማል። ቆንጅታይ ታሰማናለች። ጤና ስጥልን፣ እንደምን አመሻችሁ። በቱርክ ምዕራባዊ ክፍለ ግዛት በአንድ የከሰል ማዕድን ማውጫ ስፍራ በደረሰው የኤሌክትሪክ ነክ ፍንዳታና ቃጠሎ ቢያንስ 238 ሰዎች ገድሏል። የእርዳታ ሰራተኞች ከአደጋው የተረፉ ይኖሩ እንደሆነ ፍለጋቸውን ቀጥለዋል። ይህ የአሁኑ በሀገሪቱ ከደረሱት የማዕድን አደጋዎች ሁሉ የከፋው መሆኑ ተዘግቧል። የቱርክ ጠቅላይ ሚኒስትር ታይብ ኤርዶዋን ዛሬ ለጋዜጠኞች በሰጡት ቃል አሁንም በአደጋው ስፍራ መውጫ አተው ያሉ 120 ሰራተኞች አሉ ተብሎ ይሰጋል ብለዋል። የሀገሪቱ ባለስልጣናት እንደገለጡት ፍንዳታው በደረሰበት ወቅት 787 ሰራተኞች በስፍራው ነበሩ። የ363ቱ ሰዎች ህይወት ማትረፍ ተችሏል። አብዛኞቹ ሰራተኞች የሞቱት የኤሌክትሪክ ሳጥን ውስጥ ፍንዳታ ሲደርስ ከተፈጠረው ቃጠሎ ተከትሎ ካርቦን ሞኖክሳይድ ጋዝ ተመርዘው እንደሆነ ነው ባለስልጣናቱ የገለጹት። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የማዕከላዊ አፍሪካ ሪፑብሊክ የቀድሞ ፕሬዚደንት ፍራንሷ ቦዚዜን እና የአማጽያኑን መሪ ሚሸል ጆቶዲያን ጨምሮ በአምስት ዋና ዋና ግለሰቦች ላይ ማዕቀብ እንዲጣል አዘዋል። በዚያች ሀገር ሕግና ስርዓት ፈርሷል፣ ልጆች ለወታደርነት ይመለመላሉ፣ በሰላማዊ ሰዎች ላይ በወሲብ መደፈር፣ መጠለፍ፣ በሆስፒታሎችና ትምህርት ቤቶች ላይ ጥቃት የመፈጸምን የመሳሰሉ ድርጊቶች ይደርሳሉ ብለዋል። ፕሬዚደንቱ ትናንት ማክሰኞ ባስተላለፉት የማዕቀቡ ማዘዣቸው አምስቱ የማዕከላዊ ሪፐብሊክ ባለስልጣናት በዚህ የእቀባ ማዘዣ መሰረት በዩናይትድ ስቴትስ ያላቸው ገንዘብና ንብረት እንዳይንቀሳቀስ ይታገዳል። የተባበሩት መንግስታት ድርጅትም በቀድሞ ፕሬዚደንትና በሁለት ሌሎች ግለሰቦች ላይ ከዚህ ቀደም እቀባ መጣሉ የሚዘነጋ አይደለም። በዚችው ሀገር፣ በማዕከላዊ አፍሪካ ሪፑብሊክ አንዲት የ26 ዓመት ዕድሜ ያላት ፈረንሳዊት ፎቶ ጋዜጠኛ ደም አፋሳሹን ብጥብጥ በተመለከተ የዘገባ ስራ ላይ እንዳለች መገደሏ ታውቋል። የፈረንሳዩ ፕሬዚደንት ጽሕፈት ቤት ባወጣው መግለጫ የካሚል ለፓዥን አስከሬን የፈረንሳይ ሰላም አስከባሪዎች በምዕራቡ ክፍለ ግዛት በክርስቲያን አንቲ ባላ አማካ ቡድን አማጽያን ይነዳ የነበረ አንድ መኪና ሲያስቆሙ አስከሬኗን መኪና ውስጥ እንዳገኙት ነው የገለጸው። ለፓዥ በመጨረሻ የትዊተር መልእክቷ ሙስሊሞቹን ሴሌካ የሚባሉትን አማጽያን ከሚወጉት አንቲ ባላካዎች ጋር ነኝ ብላ እንደነበረ ተሰምቷል። ዩክሬን ዛሬ ረቡዕ የብሔራዊ አንድነት ንግግር እያስተናገደች ነው። ይህም የሀገሪቱ ወታደሮች በምስራቋ ክራማቶርስክ ከተማ አጠገብ በሚገኝ ወታደራዊ ጣቢያ ላይ ጥቃት አድርሰው ሰባት አፍቃሪ ሩሲያ ተገንጣዮችን በገደሉ ማግስት መሆኑ ነው። ንግግሩ የሚካሄደው የአውሮፓ የጸጥታና የትብብር ድርጅት ባወቅ ባወጣው እቅድ መሰረት ሲሆን የዩክሬን ጠቅላይ ሚኒስትር አርሴኒ ያትሴኒዩክ የምክር ቤት አባላትና የክልል ባለስልጣናት እየተካፈሉበት ነው። ተገንጣዮቹ አማጽያን ግን የሉበትም። ትናንት በክራማቶርስክ ከተማ ጥቃቱ የደረሰው የጀርመን የውጭ ጉዳይ ሚኒስትር ቀውሱ በድርድር መፍትሄ እንዲፈለግለት ግፊት ሊያደርጉ ወደ ዩክሬን ተጉዘው ባሉበት በዚህ ወቅት ነው። በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሩሲያን ወታደሮች ዩክሬን ድንበር አጠገብ ላይ የሚያሳይ የሳተላይት ፎቶ አውጥቷል። ባለፈው ሳምንት ሩሲያ ብዛት ያለውን ሰራዊቴን ከአካባቢው አውጥቻለሁ ስትል ማረጋገጫ ሰጥታ እንደነበረ የሚዘነጋ አይደለም። ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። የፌዴራሉ ጸረ ሙስና ኮሚሽን ትላንት ለተወካዮች ምክር ቤት ባቀረበው ሪፖርት በ2300 ሚሊዮን ብር የሚገመት የመንግሥት መሬት ከሕግ ውጭ በጥቂት ግለሰቦች ሀብትነት መያዙ እንደ ተደረሰበት ገለጸ። ባለፉት 10 ዓመታት ስልጣን ያለ አግባብ በመጠቀም ከ400 ሚሊዮን ብር በላይ የመንግሥት ገቢ ሳይሰበሰብ መቅረቱን እንዳጣራም ኮሚሽኑ አስታውቋል። በምክር ቤቱ የፍትህና የማኅበራዊ ጉዳዮች ኮሚቴዎች ጥያቄ አቅርበው ማብራሪያ እንደተሰጠ ዘጋቢያችን መለስካቸው አመሀ ከአዲስ አበባ በላከው ዘገባ ገልጿል። ቀጥሎ ይቀርባል። የፌዴራሉ የሥነ ምግባርና ጸረሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን ዛሬ የመስሪያ ቤታቸውን የ2006 በጀት ዓመት የ10 ወራት የእቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት ባቀረቡበት ጊዜ እንዳስታወቁት ኮሚሽኑ ሥራውን በተለያዩ ዋና ዋና ዘርፎች ከፋፍሎ በተመደበ ጊዜ አኳያ ለማከናወን ሞክረዋል። ከእነዚህ መካከል በአሰራር ስርዓት ጥናት፣ ሙስናንና ብልሹ አሰራር መከላከልንና የሙስና ወንጀልን መመርመርና መክሰስ በሚሉት ተግባራት ላይ ከተሰሩ ስራዎች ለምሳሌ ያነሷቸውን ለፓርላማው ዘርዝረዋል። ኮሚሽነሩ ያስቀደሙት በመሬት አስተዳደር ውስጥ ስለተፈጸመ ሕገ ወጥ አሰራር ነው። በዚህ አላግባብ በግለሰቦች ሀብትነት የተያዘው የመንግስት መሬት ግምት 203 ሚሊዮን 549144 ብር መሆኑን ሪፖርታቸው ያመለክታል። በመሬት አስተዳደር ሀሰተኛ የመሬት ባለይዞታነት መረጃ በማዘጋጀትና ሕጋዊ ቅድመ ሁኔታ ላላሟሉ ሰዎች የመንግስት መሬት አላግባብ በመስጠት በሶስት ምርመራዎች በ12 ተጠርጣሪዎች ላይ ምርመራ ተካሂዶ ለአቃቤ ሕግ ውሳኔ ቀርቧል። በዚህ የምርመራ ስራ በተሰበሰበው ማስረጃ መሰረት አንድ መቶ ሀምሳ አምስት ሺህ ሁለት መቶ ስምንት ካረ ሜትር የመንግስት መሬት አላግባብ በግለሰቦች የተያዙ መሆኑ ታውቋል። የታክስ አስተዳደርን በተመለከተ ደግሞ በግንባር ቀደምነት የተጠቀሱት አሁን ጉዳያቸው በፍርድ ቤት እየታየ የሚገኘውን የቀድሞዎቹን የገቢዎችና ጉሙሩክ ባለስልጣን የስራ ኃላፊዎችና ሰራተኞች እንዲሁም ጥቂት ነጋዴዎችን ነበረ። ኮሚሽነሩ እንዳሉት በ180 ጉዳዮች ላይ ምርመራ ተጣርቶ ክስ የቀረበ ቢሆንም በሌሎች አስር ጉዳዮች ላይ ግን አሁንም ምርመራ እየተከናወነ መሆኑን ገልጸዋል። በተለይም ስልጣንና አላገባብ በመጠቀም ከፍ ያለ የመንግስት ገቢ እንዳይሰበሰብ ማድረጋቸውን ገልጸዋል። ይህን ስርዓት በመተላለፍ ህጋዊነት የሌለው ኮሚቴ በማቋቋምና አስቀድሞ የተወሰነውን እና አቤቱታ አጣሪ ኮሚቴ ያጸደቀውን ግብር እንዲሰረዝ በማድረግና ኃላፊዎች በቀጥታ ለኦዲተሮች ተብሮች ትዕዛዝ እየሰጡ እንደገና ግብር ከፋው ግብር ከህግ አግባብ ውጪ ድጋሚ ኦዲት እንዲደረግ እና ግብር እንዲቀነስ በማድረግ በ21 ግብር ከፋዎች ላይ የተጣለ ብር 452.7 ሚሊዮን የመንግስት ገቢ እንዳይሰበሰብ ባደረጉ 22 ተከሳሾች ላይ ምርመራ ተከናውኖ ነው አስራ ስምንት ክስቶች ተመስርተዋል። ቀረጥና ታክስ በማጭበርበር ኮሚሽኑ በዚሁ ዘርፍ ትኩረት የሰጠው ጉዳይ እንደነበረም አቶ አሊ ሱሌማን ለምክር ቤቱ ተናግረዋል። በሳቸው አባባል የተሳሳተ ሰነድ በማቅረብ ታክስ መሰወር፣ ከቀረጥ ነፃ ተፈቅደው የገቡ እቃዎችን ላልተፈቀደ ዓላማ በመዋልና ቀረጡን ባለመክፈል ብዙ ገቢ እንደታጣ ይጠቁማሉ። የገቢዎችና ጉሙሩክ ባለስልጣን የስራ ኃላፊዎችን በተመለከተም የጉሙሩክ ህግን ተላልፈው በተገኙ ግብር ከፋዮችና በኮንትሮባንድ ወንጀል የተከሰሱ ግብር ከፋዮች ላይ ምርመራ እንዳይደረግና የተመሠረተን የወንጀል ክስ አላግባብ በማንሳትና ተመሳሳይ ድርጊቶችን በመፈጸም የሙስና ድርጊት ፈጽመዋል ሲሉ ማስረጃ ያቀርባሉ የሙስና ወንጀል በፈጸሙ በ24 ተከሳሾች ላይ ምርመራ ተጣርቶ በ93 ጉዳዮች ክስ ተቀርቦባቸዋል በእነዚህ ጉዳዮች በዋናው ኦዲተር ሙያዊ ገዛ ኦዲት ተደርጎ የተገኘውን ብር አንድ መቶ ሰማኒያ ዘጠኝ ነጥብ አራት ሚሊዮን የኦዲት ግኝት ጭምር በመንግስት ላይ የብር ሦስት መቶ ሰባ ነጥብ አንድ አራት ሚሊዮን ጉዳት ስለመድረሱ ማስረጃ ቀርቧል። ኮሚሽነሩ በሪፖርታቸው ላይ እንደገለጹት ባለፉት አስር ወራት የድሬዳዋ ቅርንጫፍ ጽህፈት ቤትን ጨምሮ መስሪያ ቤታቸው 2867 ጥቆማዎችና አቤቱታዎችን የመቀበል የመመዝገብና ውሳኔ መስጠት ስራ አከናውነዋል ብለዋል። ከእነዚህ ተቋሞች ውስጥ በኮሚሽኑ የስልጣን ክልል ስር የሆኑት 1293 ወይም 45 በመቶ ብቻ ሲሆኑ 55 በመቶ የሚሆኑት ወይም 1574ቱ ከኮሚሽኑ የስልጣን ክልል ውጭ መሆናቸውን አስታውቀዋል። ዝርዝራቸውን ግን ግልጽ አላደረጉም። አንዳንድ ተቃዋሚዎች መንግስት አሁንም የሙስና ወንጀልን በተመለከተ ቁንጮን አንለካውም ሲሉ ያማረራሉ። ኮሚሽነር አሊ ሱሌማን በበኩላቸው ሙስናን በአንድ ምት መግደል እንደማይቻልና ሂደት መሆኑን ብዙ ጊዜ ሲያስገነዝቡ ይደመጣሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በደቡብ ክልል ጎፋ ልዩ ዞን በምትገኘው የሳውላ ከተማ ህዝባዊ አንድነት ለነጻነት በሚል መሪ ቃል የተቃውሞ ሰልፍ ያካሄደው የመላ ኢትዮጵያ አንድነት ድርጅት በአባሎቹ ላይ ይደርሳል ያለው ጫና እንዲቆም ጠይቋል። መኢአድ በአካባቢው እየደረሰብኝ ነው ላለው ጫና የክልሉን ምላሽ ለማግኘት የተደረገው ጥረት አልተሳካም። የመኢአድን ፕሬዚደንት አቶ አበባው መሀሪን በስልክ ያነጋገረው እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። ቀደም ሲል የመላው አማራ ሕዝብ ድርጅት ይባል የነበረው የአሁኑ የመላው ኢትዮጵያ አንድነት ድርጅት መኢአድ የተሻለ እንቅስቃሴ ከሚያደርግባቸው አካባቢዎች አንዱ በደቡብ ክልል የሚገኘው የጎፋ ልዩ ዞን መሆኑን ይገልጻል። ህብረ ብሔራዊነቱን ለማጉላት በማሳያነት ከሚጠቅሳቸው አካባቢዎች አንዱም ነው ይህ ልዩ ዞን። ከቅርብ ጊዜ ወዲህ ግን በዞኑ በሚያደርገው እንቅስቃሴ ላይ ጫና እየተደረገበት መሆኑን ሲገልጽ ቆይቷል። ህዝባዊ አንድነት ለነጻነት በሚል ባለፈው እሁድ ያዘጋጀው ሰልፍ በሳውላ ከተማ የተጀመረውም በአባሎቹ ላይ እየተደረገባቸው ያቀረባቸው ያለውን ጫና በመቃወም ጭምር እንደሆነ የመያድ ፕሬዝዳንት አቶ አበባው መሀሪ በስልክ ለቪዮ ያስረድተዋል። በጋሙ ጎፋ ዞን ደግሞ በሳውል አካባቢ አስራ ሁለት ሺ አባሎቻችን እና የወረዳ አመራሮች ታስረው ተደብድበው የፓርቲው መታወቂያ ተቀምጠዋል እና ይህንን የመሳሰሉ ችግሮች በብዙ ወረዳዎችና አካባቢዎች ስላለ ይህንን መንግስት ከግንዛቤ ውስጥ እንዲወስድልን ለማሳሰብ ያክል ነው። እንግዲህ አቶ አበባው በተለያየ ጊዜ የመንግስት ኃላፊዎች የክልሉ ኃላፊዎችን ጭምር እንደዚህ አይነት ከተቃዋሚዎች የሚመጡ አቤቱታዎችን፣ ቅሬታዎችን በተመለከተ በሰጧቸው ምላሾች በፖለቲካ አመለካከታቸው ምክንያት፣ በፖለቲካ እንቅስቃሴያቸው ምክንያት በዚህ መንገድ የሚታሰሩ ሰዎች የሉም፣ ነገር ግን የፖለቲካ ፓርቲ አባል ሆነውም ወንጀል ፈጽመው ከተገኙ መታሰራቸው የማይቀር ነው የሚል ምላሾች ይሰጣሉ። በተደጋጋሚ ከመንግስትም ከክልሉ መንግስት ጀምሮ ማለት ነው እና በዚህ ላይ ምንድን ነው የእርሱ አስተያየት? በትክክል አባሎቻቸውን ታሰሩ ያሏቸውን ጨምሮ እየደረሰብን ነው ያሉትን ጫና ጨምሮ ማለት ነው በፖለቲካ አመለካከታቸው ምክንያት ነው ይህ ጫና እየደረሰባቸው የሚል ነው የእናንተ እምነት? የፖለቲካ አመለካከትን በተመለከተ ችግር በሚፈጠርበት ጊዜ እንደተለመደው በአሸባሪነት በህግ የመንግስትን ህግ በመጣስ የመንግስትን ስትራክቸር በመጣስ እና የተለያዩ ቅጽሎችን በመስጠት ያሰራል፣ ይደበድባል፣ ሊደበድባል፣ ያሳድዳል። ይህ ምንድን ነው ቅጽል ለመስጠት ነው ወይም ደግሞ ነገሩን ህጋዊ አድርጎ ለመቅረብ እንጂ አንድም ነገር ተጨባጭ ነገር የለም። እነዚህ ሰዎች የመንግስትን ህግ ጥሰውና የመንግስትን ስትራክቸር አጥብተው እኛም እነሱን መገሰጽ መቻል አለብን። በአገሪቱ ህግ እስከተገዛን ድረስ የእኛ አባላቶች ህግ እንዲጥሱ አንፈልግም። የመንግስትን ህግ እንዲጥሱ አይፈልግም ነ በሳውላ ከተማ በተካሄደው የተቃውሞው ሰልፍ በሺዎች የሚቆጠሩ ሰዎች መገኘታቸውን የፓርቲው ፕሬዝዳንት ጨምረው አስታውቀዋል። ይህንን ቁጥር ግን ከገለልተኛ ወገን ማረጋገጥ አልተቻለም። ኢትዮጵያ ውስጥ የብሔር ክፍፍል እየጎላ መምጣቱን የተናገሩት አቶ አበባው የሰልፉ መሪ ቃል ህዝባዊ አንድነት ለነጻነት እንዲሆን የተመረጠውም በዚሁ ምክንያት ነው ብለዋል። በቀጣይነትም በጎንደር ከተማ ተመሳሳይ ሰልፍ እንደሚያካሂዱ አመልክተዋል። መኢአድ በደቡብ ክልል በተለይም በጎፋ ልዩ ዞን እየደረሰብኝ ነው ያለውን ጫና በተመለከተ የክልሉን ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ትናንትናና ዛሬ ወደ ክልሉ መንግስት ቃል አቀባይ ደውያ ያለው የተገኘ ምላሽ ግን የለም። ቃል አቀባዩ ከዚህ በፊት በሰጡት ምላሽ ግን በአካባቢው በፖለቲካ አመለካከታቸው ምክንያት የታሰሩ ሰዎች የሉም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። የአባይ ውሃ ለግብፅ የመኖርና ያለመኖር ጉዳይ ነው ሲሉ በግብፅ ለፕሬዝዳንትነት የሚወዳደሩት የቀድሞው የጦር ኃይሎች አዛዥ አብደልፋታህ ኤል ሲሲ ተናግረዋል። ይሁንና ከኢትዮጵያ ጋር በመግባባት መስራት እንደሚያስፈልግ ባለፈው ሳምንት በሁለት የቴሌቪዥን ጣቢያዎች በተላለፈ ቃለ ምልልስ መግለጻቸውን ዘግበናል። የኢትዮጵያ የውሃ የመስኖና የማዕድን ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ ደግሞ የኤልሲሲ ንግግር ከቀድሞዎቹ መሪዎች የተለየ ሆኖ እንዳላገኙት ገልጸዋል። ይሁንና ፕሬዚዳንት ሆነው ከተመረጡና ያሉትን በተግባር ከፈጸሙ ከግማሽ መንገድ በላይ ሄደን እንቀበላቸዋለን ሲሉ ለቪዮ ገልጸዋል። አቶ ፈቅ አህመድን ያነጋገረው ሰሎሞን አባተ ነው። የውይይታቸው የመጨረሻ ክፍል ቀጥሎ ይሰማል። ድሮ ሄሮደተስ ግብጽ የናይል ስጦታ ነች ብለዋል። ፕሬዚደንት ሙርሲ ደግሞ ያንን ገልብጦ ናይል የግብፅ ስጦታ ነች ብሏል። እንደዚህ አይነት አባባሎች በአሁኑ ጊዜ የተሳሳቱ ናቸው። በአሁኑ ጊዜ ግብፅ የናይል ስጦታ አይደለችም። ምክንያቱም የግብፅ ኢኮኖሚ በከፍተኛ ደረጃ ወደ ሰማኒያ ፐርሰንት የሚመጣው ከግብርና ውጪ ነው። ያ ማለት የግብፅ የናይል ብቻ ሳይሆን የሌሎችም የተቀናጁ ልማቶች ስጦታ ነች ብሎ መውሰድ ይቻላል። ገልብጦ ናይል የግብፅ ስጦታ ነች ማለት በጣም የተሳሳተ አባባል ነው ምክንያቱም ናይል የግብፅ ስጦታ ቢሆን ኖሮ የናይል ወንዝ ግብፅ ውስጥ ብቻ ይፈጠር ነበረ። የናይል ወንዝ ኢትዮጵያ ውስጥ፣ ዩጋንዳ ውስጥ፣ ታንዛኒያ ውስጥ፣ ኬንያ ውስጥ አስራ አንድ ሀገር ውስጥ የተፈጠረው የአስራ አንዱ አገራት ስጦታ ስለሆነ ስለዚህ እኛው ግልጽ መሆን አለበት። ብዙ ጊዜ ኢትዮጵያ አማራጭ አላት፣ ኢትዮጵያ ብዙ ተፋሰስ አላት። ኢትዮጵያ የውሃ ሀብታም ነች የሚባለው የተሳሳተ ነው። ኢትዮጵያ በከፍተኛ የውሃ እጥረት ያለባት አገር ነች። ካሉን አስራ ሁለት ተፋሰሶች ውስጥ የተሻለ ውሃ ያላቸው ሶስት ተፋሰሶች ብቻ ናቸው። የተቀረው ዘጠኝ ተፋሰሶች ውስጥ ከፍተኛ የውሃ እጥረት ነው ኢትዮጵያ ያላት። ስለዚህ ኢትዮጵያም አማራጭ የላትን ኢትዮጵያውን ውሃን የመጠቀም ማለት ውሃ ለኢትዮጵያም ውሃ የመኖርና ያለመኖር ጥያቄ ነው ለግብፅም ለኢትዮጵያም፣ የሚለውን ለማንሳት ጀነራል አብዱልፈታህ ኤልሲሲ ፕሬዚደንት ሊሆኑ ይችላሉ የግብፅ ተብለው እየታሰቡ እየተጠበቁ ያሉ ሰው ናቸው። እና እሳቸው ዛሬ የሚናገሯቸው ነገሮች ለመጪው ፖሊሲና የሁለቱ ሀገሮች ግንኙነት ትርጉም ያለው መልእክት የሚያስተላልፍ ይመስለኛል። አንድ በግል እወዳደራለሁ ያሉ ሰው የአባይን ጉዳይ እንደ በኃይል እንደመያዝ አድርገው ተናግረዋል። በኃይል አስከብራለሁኝ መብታችንን እስከ ማለት ድረስ ደርሰዋል አደባባይ ላይ የሲሲ አገላለጽ ያሁኑ ግን የተላዘበና እንደውም እኛ እኮ ከኢትዮጵያ ጋር ብቻ ሳይሆን መላ አፍሪካ ወንድሞቻችንንም እኮ ወደዚህ ወደ ንግግር ለማምጣት ለማቅረብ እኮ ጥረት አላደረግንም፣ የሚበቃውን የሚገባውን ጥረት አላደረግንም። ስለዚህ በሁላችንም በኩል የጋራ ጥቅም ላይ የተመሰረቱ ንግግሮችን ማድረግ አለብን የሚል ንግግር ነው ያደረጉት። ዘግይተን ነው የመጣ ነው በዚህ ጉዳይ ላይ መነጋገር የሚል ንግግር ነው ያደረጉት። ይሄንን ንግግር ሲያዩ እንደው የይስ ሙላ ነው በሚል አቋሙ ይጸናሉ። እኛ ፊልድ ማርሻል አልሲሲ የግብፅ ፕሬዚደንት ሆነው አሁን የያዙትን አቋም የሚቀጥሉበት ከሆነ ኢትዮጵያ እጇን ዘርግታ ከግማሽ መንገድ በላይ ሄዳ የምትቀበለው ጉዳይ ነው። ኢትዮጵያ ሁሌም ለውይይት፣ ሁሌም ለንግግር፣ ሁሌም በጋራ ለመስራት፣ በጋራ ለማልማት፣ በጋራ ለመጠቀም ዝግጁ ነች። ስለዚህ የምናየው ነው የሚሆነው። በዚህ አቋማቸው ጸንተው ፕሬዚደንት ሆነው ከተመረጡ በኋላ ኢትዮጵያ ከግብፅ ጋር ተነጋግራ ለመስራት ሁሌም ዝግጁ ነች። በተፋሰሱ ላይ መተባበር ለኢትዮጵያ ብቻ ሳይሆን ለግብፅም ለተፋሰሱም ሀገራት አማራጭ ሳይሆን ግዴታ ነው። ተባብሮ አብሮ መስራት ውሃው ያገናኘናል። በዛ ላይ ተባብረን መስራቱ ላይ እኛ ሁሌም ዝግጁ ነን። ከአሁን በፊት ከነበረው ታሪክ አኳያ ግን ስናይ ማለትም ፕሬዚደንት ሙባረክ ከተነሱ በኋላ የመጡት ሁለት የሽግግር መንግስትና አንድ የቋሚ መንግስት ናቸው። እነኚህ መንግስታት ተመሳሳይ ሀሳብ አንስተዋል። ግን በተግባር ሲያደርጉ የነበረው ሌላ ጉዳይ ስለሆነ ነው ይህንን ያነሳሁት። የሚተገብሩ ከሆነ ግን ኢትዮጵያ ከግማሽ መንገድ ላይ በላይ ሄዳ ይህንን ሀሳባቸውን ትቀበላለች ለማለት ነው። ኤልሲሲ በዚሁ ቃለ ምልልሳቸው ላይ ሊረዱን ይገባል ኢትዮጵያውያንም በዚህ ጉዳይ ያለንበትን ሁኔታ ባሉት ላይ ባይረዶትስ ብላ አንስታላቸው ነበር አንድ ጥያቄ እና እሳቸው የመለሱት ምንድን ነው እንደዚህ አይሰሩም ነገሮች እንደዚህ አይሄዱም። ይልቅ አንዳንድ ሁኔታዎችን ውጥረቶቹን ለማባባስ የሚደረጉ ንግግሮችን፣ እሰጣገባዎችን፣ ጭቅጭቆችን ማርገብ አለብን። እንደው መገናኛ ብዙሃኑን ነው ትንሽ ጫን ብለው የተናገሩትና እዚህ እናንተ የምትናገሩትን ነገር ኢትዮጵያውያን ወንድሞቻችን ይሰማሉ እና ወደ መባባስ ወደ መሻከር ይወስዱናል እና ጥቅም ያላቸው ንግግሮች አይደሉም፣ እነዚህ የመሻከር ንግግሮች ብለው ነው መልስ የሰጡት። በዚህ ሁኔታ የግብፅ መገናኛ ብዙሀንም ወይም የኢትዮጵያም ቢሆኑ ወይም ሌላ አካላት ለሁለቱ ወገኖች ግንኙነት መሻከር ምክንያት የሚሆኑ እንቅስቃሴዎችን ያደርጋሉ ብለው ያስባሉ። እንግዲህ ምንድን ነው ፕሬዚደንት ሙርሲ መሐመድ ሙርሲ ከስልጣን ከመውረዳቸው በፊት ኢትዮጵያን በተመለከተ ያስቀመጧቸው በተለይ ከተቃዋሚ ፓርቲ መሪዎች ጋር ሆነው ቀጥታ በቴሌቪዥን በሚተላለፍ ፕሮግራም በተላለፈው መልእክት ላይ ያስቀመጧቸው ወደ ሰባት የሚሆኑ አማራጮች አሉ። ኢትዮጵያን ግድቡን እንደው ለማስቆም ያስቀመጧቸው አማራጮች አሉ። ከነኚ አማራጮች ውስጥ እስከ አሁን ድረስ ሁሉም ከመጨረሻው አማራጭ በስተቀር እየተተገበረ ነው ያለው። ስለዚህ ከፍተኛ የሚዲያ ካምፔን ነው ያለው። በጣም ከፍተኛ የዲፕሎማሲ ዘመቻ እየተካሄደ ነው ያለው። በጣም ብዙ እንቅስቃሴዎች እየተደረጉ እንደሆነ እናውቃለን። በምን አቅጣጫ እንግዲህ፣ አንደኛው የማስፈራራት ነው። ሁላችንም የምናውቀው ነው። የማስፈራራት ሁሌም ቅድም የሚያነሱት ነው። አንደኛው እጩ ከተመረጥ ኢትዮጵያ ላይ ጦርነት ከፍታለሁ የሚል ይህንን አማራጭ እስካሁን ያሉት የሽግግር መንግስታት በሙሉ ያው ሲናገሩ የነበረው ነው። አሁን ያለውም የሽግግር መንግስት ይህንኑ ስናገር ነበረ እወጋለሁ፣ አፈርሳለሁ የሚለውን ማለት ነው። ድሮም ጀምሮ የነበረ ንግግር ነው። የሚዲያ ዘመቻዎች አሉ። የሶስተኛ አካል ፕሬዘር አለ። ከፍተኛ ዲፕሎማሲ ዘመቻ ነው በዓለም ላይ ያለው። ከሱዳን ጋር ለማጋጨት በሌሎችም ጋር እየሄዱ ግድቡ እንደሚፈርስ፣ ግድቡ በሌሎች አካላት እንደሚሰራ፣ ግድቡ ሱዳንን ለማጥፋት እንደተሰራ እንዲህ አይነት ነገሮች በአብዛኛው በአውሮፓ፣ በአሜሪካን፣ በኤሽያም በተፋሰሱ በናይል ተፋሰሱ ውስጥ ሄደው ሲያካሄዷቸው የነበሩ ዘመቻዎች አሉ። በነኝህ ዘመቻዎችና በተለይ የግብጽ ሚዲያ በሚያወጧቸው መልክቶች በእውነቱን ለመናገር የኢትዮጵያ ህዝብ በጣም ነው የያዘ ነው። የኢትዮጵያ ህዝብ ለግብጽ ህዝብ ከፍተኛ ከበሬታ አለው። ውሃውንም በተመለከተ የኢትዮጵያ ህዝብ በጋ የመጠቀም ፍላጎት ነው ያለው። አንድም ቀን አንድም ቀን የግብፅ ህዝብ ውሃ አጥቶ ወይንም ውሃ ተጠምቶ እንዲኖር የሚፈልግ ኢትዮጵያ የለም ብሎ መውሰድ ይቻላል። ከቅርብ ጊዜ ወዲህ ግን በግድቡ ላይ እየተነሱ ያሉ ጉዳዮች ግድቡ ሊያስከትል ከሚችለው ተጽዕኖ ጋር የተያያዘ ሳይሆን በአብዛኛው ኢትዮጵያ ውሃውን እንዳትጠቀም ወይንም ደግሞ ኢትዮጵያ እንዳትለማ እንዳታድግ ከሚደረጉ እንቅስቃሴዎች ጋር በጣም ተሳስረው በመታየታቸው የኢትዮጵያ ሕዝብ በጣም ያዘነበት ሁኔታ ነው ያለው። እሳቸውም ያሉት ይሄንኑ ነው። ሚዲያዎቹ ኢትዮጵያን የኢትዮጵያን ሕዝብ እያሳዘነ መሆኑም የተገነዘቡ ይመስለኛል ያንን ተገንዝቦ ይህንን በማስተካከል ለትብብር ዝግጁ ከሆነ አሁንም ኢትዮጵያን ለመተባበር አብሮ ለመስራት በጋራ ፍትሃዊና ምክንያታዊ በሆነ መልኩ ለመጠቀም ዝግጁ መሆኗን መግለጽ እፈልጋለሁ። በዚሁ አጋጣሚ አቶ ፈቃ አህመድ፣ ይሄ የጀኔራል ኤልሲሲ መልእክቱ የወጣው በኢትዮጵያና በግብጽ መካከል ያሉ ግንኙነቶች ወይም በዚህ ቢያንስ ቢያንስ ናይልን በተመለከተ አባይን በተመለከተ ህዳሴ ግድብን በተመለከተ ያሉት ግንኙነቶች እየሻከሩ ባሉ ባሉበት ሁኔታ ትንሽ ውጥረቱ ከረር ባለበት ሁኔታ ውስጥ ነው መጥተው ይህን እየተናገሩትና እርሶ ደግሞ ይህንን ክፍል በኢትዮጵያ በኩል ሆነው የሚመሩ ሰው ነዎት። የእርሶ ክፍል የዕለት ከዕለት ስራው ነውና እና ምንድን ነው የሚሆነው መጪው ሁኔታ ብለው ያስባሉ? እንግዲህ ተክለል ባለ መልኩ የወሰን ተሻጋሪ ውሃ አጠቃቀምን በተመለከተ በናይልም ሆነ በሌሎች ላይ አጠቃቀሙ ላይ ሁሌም ፍጥጫ አለ። ሁሌም ያለ መግባባት ይኖራል። በስተመጨረሻ ግን ወደ ትብብር ነው የሚመጣው። የወሰን ተሻጋሪ ውሃ አጠቃቀምን በተመለከተ ትብብር ወይም በትብብር መጠቀም ብቸኛ አማራጭ ነው። ሌላ አማራጭ የለውም እና ትብብር ግዴታም ነው ብሎ መውሰድ ይቻላል ሀገራት ከትብብር የተሻለ ጥቅም እናገኛለን ብሎ ወደ ትብብር ሊመጡ ይችላሉ። አምኖበት በተፋሰሱ ደረጃ የተሻለ ጥቅም ከትብብር ይገኛል ብሎ ወደ ትብብር ሊመጡ ይችላሉ። ይሄ የተመረተ አማራጭ ነው። ካልሆነም ግን ያለመተባበር የሚያስከፍለው ዋጋ ስላለ ሀገራት፣ ይህ ያለመተባበር የሚያስከፍለው ዋጋ ወደ ትብብር እንዲመለሱ ያበረታታቸዋል። ስለዚህ የግብፅና የኢትዮጵያን ጉዳይ ከዚህ የተለየ አይደለም። በአሁኑ ሰዓት ግንኙነታችን በተወሰነ ደረጃ ሻክሮ ሊሆን ይችላል። ያለ መግባባት ተፈጥሮ ሊሆን ይችላል። ዞሮ ዞሮ ግን ወደ ትብብር መምጣታችን አማራጭ የለውም። መጨረሻው የተሻለ ትብብር መጨረሻው በጋራ የመስራት በጋራ የመጠቀም ተነጋግሮ ተወያይቶ ችግሮችን የመፍታት የማጥበብ አቅጣጫ ነው የሚሆነው። ያለውም ብቸኛ አማራጭ ይህ ብቻ ነው። ወደዚያ እንደምመድም ደግሞ እርግጠኛ ነኝ። አቶ ፈቅአህመድ ነጋሽ የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ለሰጡኝ ማብራሪያና ጊዜው በጣም አመሰግናለሁ። አመሰግናለሁ በጣም። በዛሬው የአሜሪካ መዝናኛ ፕሮግራማችን ዲ አሜዚንግ ማን ስለተሰኘው ሲኔማ የተቀናበረ ዝግጅት አለን። አሉላ ከበደ ያቀርበዋል። እንደ አውሮፓውያን የዘመን አቆጣጠር ከየካቲት እስከ ሰኔ 2013 ባለው ጊዜ ኒውዮርክ ከተማ ውስጥ የተሠራው አሜዚንግ ስፓይደርማን 2 ከ250 ሚሊዮን ዶላር በላይ ሲያስወጣ ፊልሙን በዓለም ዙሪያ ለማሰራጨት ደግሞ ተጨማሪ የ150 ሚሊዮን ዶላር ወጪ ጠይቋል። ሶኒ ፒክቸርስ የተማመነባቸው አስደማሚው ልዩ የሲኒማ ምስሎች በሲኒማው ዘይቤም ስፔሻል ኤፌክትስ ተመልካቹን የመሳባቸውን እውነታ ያህል በሲኒማው ጭብጥ የተንጸባረቁት ሰብአዊነትና የላቀ ግብ ተላሚነት ናቸው። በእርግጥ ለ142 ደቂቃዎች አይኑም ከፊልሙ መመልከቻ ስክሪን ላይ ሰክቶ ታሪኩን የሚከታተለውን ተመልካች ቀልብ የሚስቡት ምን እንደሆነ ታውቃለህ? ስፓይደርማን መሆን በእጅጉ ያስደስተኛል። ሁሉም ነገር በፊልሙ ዲሬክተር ማርክ ዌብ በስሪዲ የሲኒማ ቅንብር የተሠራው እና የቀደሙ ፊልሞቹ ተከታይ የሆነው ዘአሜዚንግ ስፓይደርማን ቱ ስፓይደርማን የሚለውን ስም ይዘው በተሠሩ ሌሎች ፊልሞች ሁሉ እንደሚሆነው ከግር ጥፍር እስከ አናት ቅል መላ አካልን የሚሸፍነውን ልዩ ልብስ ያጠለቀ ገና የሁለተኛ ደረጃ ትምህርቱን አጠናቆ ዓለምን ለመጋፈጥ ይሄው ተሰናድቻለሁ የሚል ስሜት የተላበሰ ወጣት እንተዋወቃለን። አሁን እነኛ ብዙ የተባለላቸው ልዩ የሲኒማ ምስሎች የተመልካቹን ቀልብ እርግጥ ይማርካሉ። እንደ ፊልሙ ሰሪ ማርክ ዌብ ግን ሁሉን ለማየት ወይም ሁሉን የማሳካት ልዩ ኃይል የተካነ ገጸ ባህሪ፣ ቀና አመለካከት ያደረበትና በወጣትነት ትኩስ ኃይል የተሞላ ስብናው ናቸው። በተለይ ለእድሜ ኩዮቹ ወጣት ተመልካቾች ዋነኞቹ የፊልሙ መስህቦች ምትሃታዊ ነገር ነው። ምክንያቱም በድንበሮቹ በሃይማኖት በፖለቲካና ሌሎች ልዩነቶች የተከፋፈለ ዓለም ነው። እነዚህ ገጸ ባህሪያት ለማንኛውም ተመልካች የሚሆን አንዳች የሚሰጡ በመሆናቸው በዓለም ዙሪያ ያለውን ተመልካች ልቦና ዘልቀው በልዩ ስሜት የመዳሰስ አቅም ታድለዋልና። እንደ ማርክ ዌብ ሁሉ ዋና ገጸ ባህሪ ሆነው ስፓይደርማን ሁለትን የሚጫወተው ወይም ለሚጫወተው አንድሩ ጋርፊልድም ባለግዙፍ በጀቱ ፊልም ታላቅ ስራዎችን የመስራት ልዩ አቅም የተላበሰ ገጸ ባህሪ በፍቅርና ለሰው ልጆች ሕይወት መሻሻል በታለሙ ታላቅ ሀሳቦች እየተመራ በልዩ ተስፋ ተሞልቶ የፖፑን ዓለም የተለየ ቅርጽ ያላብሳል የሚል እምነት አለው። ይሁን እንጂ በፊልሙ መጨረሻ ግድም የሚታዩት ያልተጠበቁ እውነቶች የስፓይደርማንን ሰብአዊነትና በሰው ልጆች ህይወት ውስጥ በውን የሚንጸባረቁትን ትዕይንቶች ሁሉን የማድረግ ወይም ሁሉን የማግኘት አቅም ውስንነት ያሳያሉ። ጃሚ ፎክስ ነው የዚህ የስፓይደርማንን ተጽዕኖ ተስፋ የገለጠው። ዘ አሜዚንግ ስፓይደርማን ቱ ቢያንስ እንደ ፔኒሎፕ ግምገማ ሊያዩት የሚጋብዝ ፊልም ይመስላል። በሌላ የአሜሪካ መዝናኛ ቅንብር መልሰን እንገናኝ። መልካም ምሽት አድማጮች፣ የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገብ ፕሮግራማችን እስክንገናኝ በደህና ቆዩን።